የድንበር የለሹ የሀኪሞች ቡድን ኃላፊ ጆዋነ ሉዊ ከጥቂት ቀናት በፊት ነው ከሊቢያ የተመለሱት በሊቢያ ቆይታቸውም ስደተኞች የሚታሰሩባቸውን ቦታዎች ጎብኝተዋል በዚያ የተመለከቱትም ክፉኛ ረብሿቸዋል ትናንት በብራሰልሱ የአውሮፓ ህብረት ጽህፈት ቤት ተገኝተው በሊቢያ ያዩትን የተናገሩት እምባ እየተናነቃቸው ነበረ ሉዊ በሊቢያ መንግስት ስር የሚገኙት የስደተኞች ማጎሪያ ስፍራዎችና በዚያ የሚፈጸሙ የሰብአዊ መብት ጥሰቶች ከስከዛሬዎቹ ተሞክሯቸው እጅግ አስከፊዎቹ መሆናቸውን ለጋዜጠኞች ተናግረዋል። በዚያ የሚገኙ ስደተኞች ለሉዊ በሹክሹክታ እንደነገሯቸው እስር ቤት ውስጥ ወደ በር እንዳይጠጉ በዱላ ይደበደባሉ። ወንዶች፣ ሴቶችና ህጻናት በሰዎች በተጣበቡ ጨለማ ክፍሎች ውስጥ መሬት ላይ እንዲቀመጡ ይደረጋሉ። ሴቶች በተለይም ነፍሰ ጡሮች ይደፈራሉ። ባሎቻቸውም ይደ ይደበደባሉ። ሁሉም ሉዊ ከዚያ እንዲያወጧቸው ጠይቀዋቸዋል። እሳቸው ግን የሚሉትን ከመስማት ውጪ ምንም ሊያደርጉላቸው አለመቻላቸውን ነው ያስረዱት። የኤምኤስኤፍ ኃላፊዋ ሊቢያ በሚገኘው የድርጅታቸው ሐኪም ቤት ውስጥ የተኛ አንድ ከጋምቢያ የመጣ ወጣት ስደተኛ ጎብኝተው ነበረ። ሆስፒታል የገባው በነበረበት መጠለያ ተርቦ ለምግብ እጥረት በመዳረጉ ነበረ። ታሪኩን ሲነግረን ሊያየኝ አልቻለም። ሲናገርም እንባው በጉንጮቹ ላይ ይወርድ ነበር። እናም እዚህ ምን እየሰራ ነው ብዬ ራሴ ደጋግሜ ጠየቅኩ። ምግብ ካገኘና ደህና ከሆነ በኋላ እንደገና ወደሚራብበት ቦታ መላክ አለበት። የድንበር የለሹ የሀኪሞች ቡድን ባልደረቦች እንደታዘቡት እስር ቤቶቹ ብዙውን ጊዜ የሚጠበቁት በሚሊሻዎች ነው። ማንም አይመዘገብም። አስተዳደርም የለም። ሰዎቹ ላይ ስለሚፈጸመው ማንም አያውቅም። እንደዚህ አይነት በይፋ የሚታወቁ አርባ የሚሆኑ ማጎሪያዎች ይገኛሉ። በሚሊሻዎች ስር ያሉት ደግሞ ምን ያህል እንደሆኑ ግልጽ አይደለም ይላሉ የቡድኑ ባልደረባ ጃን ፔተር ስቴልማ። በእነዚህ ማጎሪያዎችም ስደተኞች ብዙ በደሎች ይፈጸሙባቸዋል ይላሉ። የሚፈጸመው ዘግናኝ ነው። ስደተኞቹን ያሰቃዩቸዋል። በጉልበት ስራ ለሚያሰማሯቸው የሰው አሸጋጋሪዎቹ ይሸጧቸዋል። እነርሱ በማጎሪያዎቹ ይጠቀማሉ። በእያንዳንዱ ስደተኛ ብዙ ገንዘብ ስለሚያገኙ እስር ቤቶቹ እንዲኖሩ ይፈልጋሉ። በሊቢያ ቁጥጥር የሚያደርግ ትክክለኛ መንግስት የለም። ከዚያ ይልቅ በአውሮፓ ህብረት ስልጠና የሚሰጣቸው እና የገንዘብ ድጋፍም የሚደረግላቸው የባህር ጠረፍ ጠባቂዎች በሰዎች ማጎሪያዎች ውስጥ ከሚሊሻዎች ጋር በትብብር ይሰራሉ። የሮም መንግስት ደግሞ ስደተኞችን እንዲያስቆሙለት በቀጥታ ለሚሊሻዎቹ ገንዘብ እንደሚከፍል የሀገሪቱ መገናኛ ብዙኃን ይዘግባሉ። የኤምኤስኤፍ ኃላፊዋ ሉዊ ሊቢያ በሚሆነው በእጅጉ ተበሳይተዋል። ለአውሮፓ ህብረት አባል ሀገራት በጻፉት ግልጽ ደብዳቤ ህብረቱ ከሚሊሻዎችና ከሰዎች አሻጋሪዎች ጋር ተመሳጥሯል ሲሉ ከሰዋል። ለስደተኞች ስቃይ ማብቂያ መፍትሄ ያሉትንም ተናግረዋል። እያወቁ ሰዎችን ለወንጀለኞች አሳልፎ መስጠት ለነሱ ስኬት ነው። እናም እስቲ ንገሩኝ፣ እንዴት ነው ይህን እያየን ደህና የምንሆነው? ሰዎች ሊቢያ ውስጥ እንዲቆዩ ከማድረግ ከዚያ ሊወጡ የሚችሉበትን መንገድ መፈለግ አለብን። ወደ ሊቢያ እንዲመለሱ ማድረግ የለብንም። በሉዊ አስተያየት ስደተኞች አውሮፓ ሊገቡ የሚችሉበት ሕጋዊ መንገድ ሊፈለግ ይገባል። በእርሳቸው አባባል የሰዎች ማሰቃያ ፋብሪካ የሆነችው ሊቢያ እንደ ትክክለኛ አጋር ልትወሰድ አይገባም።